Europa German. Jerman. De saleyi ka bedebalalo Frankfurt Jerman namunoro. ራሳቸውን ያስተዋወቁን እንግዳችን ጀርመን ሲኖሩ 24 ዓመት አስቆጥረዋል። ከዚያ በፊት ኢትዮጵያ እያሉ በተሰማሩበት የውትድርና ሙያ እስከ ሻለቃ ማዕረግ ደርሰዋል። እርሳቸው እንደሚሉት በወቅቱ ወታደር የሆኑት በነበረው የፖለቲካ ችግር ምክንያት እንጂ ፍላጎታቸው በቀለሙ ትምህርት መግፋት፣ በተለይም ስነ ጽሑፍ ማጥናት ነበረ። በውትድርናው ዓለም በአብዛኛው በመምህርነት ያገለገሉት አቶ ደሳለኝ በቀድሞዋ ሶቪየት ህብረት ለአራት ዓመት ወታደራዊ ሳይንስም አጥንተዋል ኢህአዴግ ኢትዮጵያን ተቆጣጥሮ ወታደሩን ሲበትን በግል መስራት ጀመሩ። ከሁለት ዓመት በኋላ ወደ ሰራዊቱ እንዲመለሱ ጥሪ ሲደረግላቸው ለጊዜው እሺ ብለው ነበረ። ሆኖም ብዙም ሳይቆዩ ወደ ጀርመን መጡ። አሁንም የሚኖሩት የዛሬ 24 ዓመት በመጡባት በፍራንክፈርት ከተማ ነው። እርስዎ ሲመጡ የነበረችው ጀርመን እና የአሁኗ ጀርመን ብዙ ልዩነት አላት። እንዴት ነው? 24 ዓመት ቀላል ጊዜ አይደለም። ምን የተለወጠ ነገር አለ? በጣም ለውጥ አለ። ያኔ እንግዲህ ማርክ ነበር ገንዘቡ ስራም እንደ ልብ ነበር ያኔ። ደግሞ በመንግስት በኩልም ለስደተኞች ያለው ድጋፍም አመለካከትም ሁሉ የተሻለ ነበር። አሁን ግን አውሮፓን አንድ የማድረግ እንትን ውስጥ ፕሮግራም ከገቡ በኋላ ብዙ የቁጠባ ፕሮግራሞች ስላስገቡ፣ ቦርደሩም ስለተከፈተ ከድሮ የሶሻሊስት ሀገር የነበሩት ሀገሮች በብዛት ወደዚህ ነው የሚገቡት። ስለዚህ ከአፍሪካ የመጣነው ሰዎች ብዙም ትንሽ ቀንሷል ሁኔታው እና የኑሮ ውድነቱን በጣም ጨምሯል። በጣም ፍራንክፈርት ያኔ እርሶ ሲመጡ የዛሬ ሀያ አራት አመት ብዙ ኢትዮጵያውያን ነበሩ እንዳሁኑ? እኔ እንኳ ስመጣ ብዙ ኢትዮጵያውያን ነበሩ። ግን ከዛ በፊት የምንሰማው ግን ጀርመን በብዛት የውጭ ዜጎችን ታስገባ ነበር ከራሻም ከየትም አካባቢ ሁሉ ተማሪዎች ለትምህርት የመጡ ሁሉ ወደዚህ እየጠፉ እንደሚመጡም ሲመጡም በደንብ እንደሚቀበሏቸው እንዲያውም በአበባ ሁሉ የተቀበሉ ሰዎች እንዳሉ ነው የሰማሁት ሲመጡ እና ያኔ ያው የስራ ሀይል ይፈልጉ ስለነበር በተለይ በዚህ በቀዝቃዛው ጦርነት ወቅት እና በዛን ጊዜ ነጻ ነበር መኖሪያ ፍቃድም እንደልብ ነበር ይህን የሰማሁት ስደተኞችን ይረዳሉ እንዴት ነው የሚረዷቸው በግል ሆነው ወይስ እነሱን የሚረዳ ማህበር አለ እናንተ ጋር ማህበር አለን። ያ ማህበር ምንድን ነው? አንደኛ ለምሳሌ እዚህ የሰው ሀገር ነው እንግዲህ በድንገት ሰው ሊሞት ይችላል። ሊታመም ይችላል። ወይም ደግሞ እዚህ ደግሞ ከፍተኛ የሆነ ደግሞ የአእምሮ መታወክ ነገር አለ። ለምሳሌ ብቸኝነት፣ ጫና፣ ሀሳብ እነዚህ ነገሮች የሚፈጥሩት ስሜት አለን እና እነዚህን ነገሮች ለመከላከል አንደኛ እኛ እርስ በርስ ተገናኝተን እንደ አንዳንድ ውይይትም ግብዣም እያደረግን ወይም ደግሞ የመስክ ጭውውትም እያደረግን የምንገናኝበት ማህበር አለን። ሁለተኛ ሰው በሚሞትበት ጊዜ ደግሞ ለምሳሌ ሰው ሞቶ ሬሳ ቢላክ እዛ አገር ቤት ያሉት ቤተሰቦች እንዳይቸገሩ ትንሽ እርዳታ ሰጥቶ የሚላክበት እንደ ዕድርም ስሜት ያለው እንደዚ አይነት በሁለት ሺህ አንድ ሁለት አካባቢ የተቋቋመው እና ከዛ በኋላ የተወሰኑ ሰዎችንም የረዳንበት አጋጣሚ አለ። ሰዎች ሲሞቱ ሬሳ በደንብ ስነ ስርዓት እንልካለን። ቤተሰቦችን ወደዛ ሲሄዱ ገንዘብ እዛ እንዳይቸገሩ ቤተሰቦችንም ሬሳ ወስደው እዛ በሀዘን ጫና እንዳይፈጠር እንደዛ አይነት እንትን እናደርጋለን። ልጆችን ደግሞ እናስተምራለን። ሰላሳ ስድስት አባላት አሉት። የኢትዮጵያውያን የመረዳጃ ማህበር ነው። እንግዲህ እንደ ድር ነው የጀመርነው ስንጀምር ነው። አሁን ግን ሰፍቶ ልጆችንም ቋንቋ እናስተምራለን። አንዳ የመገናኛ ዝግጅትም እናደርጋለን ይሄ ማህበር ያው ምቹ ሁኔታ ፈጠረልን። ክፍል ጠየቅን የማስተማሪያ ክፍል እዛ ሰጡን። እርዳታም የገንዘብ እርዳታም የተወሰነ ያደርጉልናል እና በዛ መልክ ልጆችን ቋንቋ እንዲማሩ መርዳት ጀመር ማለት ነው። ከፍራንክፈርቱ የኢትዮጵያውያን የመረዳጃ ማህበር መስራቾች አንዱ የሆኑት አቶ ደሳለኝ ማህበሩን ለብዙ ዓመታት በጸሐፊነትና በሰብሳቢነት አገልግለዋል። አሁን ግን በማስተባበሩ ስራ ላይ ነው ያተኮሩት። ወደ ሀገሬም እንግዲህ የመግባት ማሳብም ስላለኝ መመለስ በዛ ምክንያት ያሉትን አንዳንድ ችግሮች ማስተባበር ያለኝን ልምድ ማካፈል ነው እና እንደ ኦርጋናይዘር ሆኜ ነው ስራው። በዚህ ማህበር ስር ያው ልጆች ቋንቋ እንዲማሩ ቋንቋ ብቻ አይደለም ባህላቸውንም እንዲያውቁ ብዙ ሰርታችኋል። እንደው እስኪ አሁን ምን ላይ ደረሳችሁ? ባለፈው ከአንድ አምስት ዓመት በፊት ይሁን ወደ እኛም ብቅ ብላችሁ ነበር ልጆቹን ይዛችሁ አሁን ምን ላይ ደረሳችሁ? አዎ እንግዲህ ከዛ በኋላ ብዙ መሻሻል አለ። በእርግጥ አሁን ትምህርቱ ቆሟል። አሁን ሰሞኑን ከኤምባሲ ጋር ከቆንስላ ጽህፈት ቤቱ ጋር እየተነጋገርኩ ነው እንደገና ማዕከላዊ በሆነ ቦታ እዛው አካባቢ በትብብር መስራት እንድንችል። ምክንያቱም እኔ ባለሁበት አካባቢ ትምህርቱ ሲሰጥ፣ ሌሎቹ ራቅ ያለ ቦታ ስለሆኑ የመጓጓዣ ችግር ነበር ማለትም ርቀት እና አሁን ግን ፍራንክፈርት አካባቢ ትንሽ ሴንተር የሆነ ማዕከላዊ የሆነ ቦታ ፈልገን እዛ በደንብ የተጠናከረ ትምህርት ለሁሉም እኩል እንዲሰጥ የማድረግ ዕቅድ ስለያዝን አሁን ከዛ ጋር እየተነጋገርን ነው። በቀደምም አንዳንድ ማስታወቂያዎች ሁሉ ጽፈን አዘጋጅተናል። አሁን ይለቀቃል ሰሞኑ በዛ ሳይት እና አሁን ጥሩ ነው። እንግዲህ ደግሞ ፕሮጀክትም የተቀረጸ አለ። ፕሮጀክቱ የተቀረጸው ምንድን ነው? ልጆች ቋንቋ ከተማሩ በኋላ ወደ ሀገራቸው ደግሞ እንዲሄዱ ማለትም፣ አሁን እዚህ በቆንስላ ጽህፈት ቤቱ እንግዲህ የተለያዩ ቋንቋዎች እንዲጀመሩ ነው ለማድረግ ኖርማሊ አማርኛ ነው የማስተምረው። ሁለት መጽሐፍ ጽፌያለሁ፣ ማስተማሪያ ከዛ ካገኘሁት ልምድ ወፍራም ትልቅ መጽሐፎች። አሁን ግን ኦሮምኛም እንዲጨመር፣ ትግርኛም እንዲኖር፣ እንደገና ደግሞ አስተማሪ ካገኘን ሶማሊኛ፣ አፋርኛ እንደዚህ እያለ ሁሉም የኢትዮጵያ ቋንቋዎች አስተማሪ የምናገኝ ከሆነ በዛ የተወሰነ ሰዓት ሁለት ሁለት ሰዓት በሳምንት ወይም ሶስት ሰዓት የማስተማር እቅር ነው የተያዘው። አቶ ደሳሌን ከዚህ በተጨማሪ ለስደተኞች በማስተርጎም እና ልዩ ልዩ ድጋፎችን በመስጠትም ይተባበራሉ። ጀርመን ውስጥ በብዛት ስደተኛ መምጣት ሲጀምር፣ ያኔ በማህበራት አካባቢ ስልክ እየደወሉ እኛ ጋር ኮንታክት ያደርጋሉ የጀርመን መስሪያ ቤቶች፣ እና ችግር ሲኖርባቸው እባካችሁ እርዱን እዚህ ቋንቋ ትንሽ የማይችሉ እንግሊዝኛ የማይችሉ የእናንተ ሀገር ሰዎች ስላሉን እና ርዱን ይላሉ። ያው እኔም ወይም ደግሞ ሌሎች ነጻ የሆኑ ጓደኞች ካሉ እነሱም በየተራ እንሄዳለን። ለኢትዮጵያውያን ብቻ ሳይሆን ለኤርትራውያንም ጭምር። ትግረኛም እንደዚሁ የሚያስፈልግ ከሆነ ትግረኛ የሚችል ሰው ሁሉ ይዘን እንሄዳለን። በተለይም ከቅርብ ዓመታት ወዲህ ከኢትዮጵያና ከኤርትራ በባህር ወደ አውሮጳ ተሰደው ጀርመን ከገቡት መካከል ከተወሰኑት ጋር ያደረጉትን ቃለ መጠይቅ በመጽሐፍ አሳትመዋል። የስደት ማስታወሻ በተሰኘው በዚህ መጽሐፍ ስደተኞችን በስም ሳይጠቅሱ ቁጥር ሰጥተው የአደገኛውን የባህርና የበረሃ ጉዟቸውን አሳዛኝና አስገራሚ ታሪኮች አስነብበዋል። የኔ ትኩረት ግን ምንድነው አገር ቤት ላሉት ሰዎች ወደ ስደት አለም ገና ላልመጡት ወጣቶች ምን ትመክራላችሁ? እንዴት ነው እንዴት ነው አደጋ እንዳለ ማሳየት የምንችለው እንዴት ነው በሚለው ላይም እያተኮርኩ ያን ኢንተርቪው እንዲሰጡን ያደረግኩ እና አገር ቤት እንግዲህ የኔንም መጽሐፍት ከአሁን በፊት የጻፍኩትንም ጨምሮ ለማሳተም እና ወደ ህዝቡ ለመበተን ከደራሲያን ማህበር ጋር እየተነጋገርኩ ነው። አሁን ባለፈው ይጀሳል እንግዲህ ያኔ አይ ቲንክ መጽሐፉ ያው ትንሽ ነች፣ አነስተኛ ነች። አንድ አራት አምስት ስድስት ሰዎች የሚሆኑ ናቸው። የተወሰኑ ኢትዮጵያውያን፣ የተወሰኑ ኤርትራውያን ናቸው እና የሚያሳዝን ታሪክ ነው ያለበት እዛ ውስጥ እንዴት እንደመጡ፣ ሊቢያ ውስጥ እንዴት እንደኖሩ፣ ምን ስቃይ እንዳሳለፉ የሚገልጽ ሁሉ አለው እና ያለ ታሪክም ለማስቀመጥ ጭምር ነው። አቶ ደሳለኝ የታተሙና ያልታተሙ ሌሎች የስነ ጽሑፍ ስራዎችም አሏቸው ሞች አሉኝ አሁንም የሚታተሙ፣ በተለይ ሁለት። ከዛ በፊት መጀመሪያ ስመጣ ስደትና ፍቅር የሚል አንድ መርብል ነው አነስተኛ መድብል ነው የጻፍኩት ወደ መቶ ምናምን ገጽ የሚሆን እሱን ማሳትማለሁ። ከዛ በኋላ ታሪክን በግጥም የሚል መድብል ናት። አሁን ግን እሱን ርዕሱን ቀይሬ የፍራንክፈርት ግጥሞቼ ብዬ በሌላ መልክ ዲዛይኑም ተቀይሮ ከዚህ እየታተመ ያው እዚህ አካባቢ አከፋፍላለሁ። ግን ኢትዮጵያ ውስጥ አሁን እሱንም ጨምራለሁ። የዲቪዮ አደራና አድጋ አትርሳው የሚል ደግሞ እንደዚሁ በ በተለይ በፕሮፌሰር ማሞ ሙጬ የልጅነት ህይወት ታሪክ ስላለ ያን በግጥም ቀይሬ የጻፍኩት አለ እና እሱንና እንደገና አንድ አድጋ አትርሳው የሚባል ሰው የእሱንም ታሪክ ጨምሬ አንድ መጽሐፍ አለ። የአልበርት አንሽታይን ታሪክ ደስ ስለሚለኝ እሱንም ቅምሻ ብዬ አልበርት አንሽታይን እሱንም በትርጉም ያዘጋጀሁበት እንትን አለ። እሱም መጽሐፉ ካለቀ ቆይቷል። ትንሽ ነች፣ ትርጉም ነው እሱ። እና ትርጉሙም እዚህ ያሉ አንዳንድ ጓደኞችም ረድተውኝ ብቻዬን የተረጎምኩት አይደለም። በመጨረሻ ግን አሁን እየሰሩ ያለሁት የአድዋ ጦርነትን እንግዲህ አሁን የሚሊተሪ ህይወት ስለሆነ የነበረኝ እሱን በዘመናዊ ወታደራዊ አጻጻፍ እንዲጻፍ እየሞከርኩ ነው። ከተሳካል እንግዲህ እሱንም በወታደራዊ መንገድ አስተላለፉ እንዴት ነበር? የማጥቃት ሂደቱ እንዴት ተከናወነ? የደካማ ጎኑ፣ ጠንካራ ጎኑ፣ የኢትዮጵያውያን ስልት፣ ያን በካፒታሊዝም ደረጃ የነበረን አገር የማሸነፉ ጥበብ ምን ነበር? ሚስጢሩ ምንድን ነው? በዛ ውስጥ የእቴጌ ጣይቱ ሚና ምን ነበር? ያስ እውቀት ከየት መጣ? ወታደራዊ ትምህርት ሳይማሩ ጥበቡን የታገኙት? እና ይሄን ለመመርመር የሞከርኩበት ነው። እንግዲህ እሱ የመጨረሻ ይሆናል ማለት ነው እንግዲህ በተሰደዱ በ23 ዓመታቸው ባለፈው ዓመት ለመጀመሪያ ጊዜ ወደ ኢትዮጵያ የሄዱት አቶ ደሳለኝ አሁን ጠቅለው ወደ ሀገራቸው ለመግባት በዝግጅት ላይ ናቸው። መልካሙ ሁሉ እንዲገጥማቸው በመመኘት በዚሁ የምሰናበታችሁ፣ ሂሩት መለሰ ነኝ። ደህና ቆዩን።